ትኩረት በአፍሪካ የምዕራብ አፍሪካዊቱ ሀገር ቡርኪና ፋሶ መፈንቅለ መንግስት በይፋ ካበቃ ቀናት ተቆጥረዋል። የስልጣን እሽኩቻው ግን አሁንም እንደቀጠለ ነው። ከስልጣን የተባረሩት የቀድሞው ፕሬዚዳንት ብሌይስ ካምፓወሬ ደጋፊዎች አሁንም ከስልጣኑ መድረክ ለመራቅ እየፈለጉ አይመስልም። የሽግግሩ መንግስት ግን ይህንን ለማከላከል ነው በወቅቱ ጥረት የያዘው። የትኛው ወገን ይሳካለታል፣ ወደፊት የሚታይ ይሆናል። በቡርኪና ፋሶ መዲና ዋጋዱጉ መንገዶች በወቅቱ መረጋጋት የሰፈነ ይመስላል። የሀገሪቱ ባንኮች፣ የምግብ መሸጫ መደብሮችና የቤንዚን ጣቢያዎች ካለፈው ሐሙስ ወዲህ በሮቻቸውን ለደንበኞቻቸው መልሰው ከፍተዋል። አብዛኞቹ የከተማይቱ ነዋሪዎችም ወደ የሥራ ገበታቸው ተመልሰዋል። ብዙዎች ደም አፋሳሹ መፈንቅለ መንግስት በማብቃቱ እፎይታ ተሰምቷቸዋል። በምህፃሩ አርኤስፒ የሚባለውና ከጥቂት ጊዜያት በፊት የተካሄደውን መፈንቅለ መንግስት የመራው የፕሬዝደንታዊው ዘብ ቡድን አሁን ወደ ጦር ሰፈሩ ተመልሷል። ተቀናቃኙ የሀገሪቱ መደበኛ ጦርም በመዲናይቱ ማዕከል ተሰማርቶ ከነበረባቸው መንገዶች ተነስቷል። የመፈንቅለ መንግስቱ አራማጆች ከአንዳንድ በምህፃሩ ኤኮዋስ በመባል ከሚጠራው የምዕራብ አፍሪካ መንግስታት የኢኮኖሚ ማህበረሰብ አባል ሀገራት ጋር ካካሄዱ ተደረደረ በኋላ በኃይል የያዙትን ስልጣን ባለፈው ረቡዕ በፕሬዚደንት ሚሻኤል ካፋንዶ ለሚመራው የሽግግሩ መንግስት አስረክበዋል። የሽግግሩ መንግስት ስልጣን የያዘው የቀድሞው ፕሬዝደንት ብሌስ ካምፓወሬ ከ27 ዓመታት አገዛዝ በኋላ ባለፈው ዓመት በህዝብ አመፅ ከስልጣን ከተወገዱ በኋላ ሲሆን በሀገሪቱ ዴሞክራሲያዊ ምርጫ የማካሄድ ኃላፊነት ተሰጥቶታል። አሁን እንደገና ስልጣኑን የተረከበው የሽግግሩ መንግስት በትናንት ዕለት ለመጀመሪያ ጊዜ የካቢኔ ጉባኤ አካሂዷል። ይሁንና ካቢኔው እንደ አውሮፓውያን ዘመን አቆጣጠር ለፊታችን ጥቅምት 11 2015 ዓ.ም ታቅዶ የነበረው ምርጫ መቼ እንደሚደረግ በይፋ አላሳወቀም። ከመፈንቅለ መንግስቱ ማብቃት በኋላ በወቅቱ በቡርኪና ፋሶ ሂደቶች ትክክለኛውን መንገድ የያዙ ቢመስልም ገሃዱ ከዚህ የተለየ መሆኑን በጀርመን የባይሮይት ዩኒቨርሲቲ የአፍሪካ ፖለቲካ ጉዳይ ተከታታይ ፕሮፌሰር አሌግዛንደር ሽትሮ አስጠንቅቀዋል። ይህ ሁኔታውን ለጊዜው ለማረጋጋት ከተወሰደ እርምጃ ተለይቶ ሊታይ አይገባም። ለችግሩም አንዳች መፍትሄ አያስገኝም። እርምጃው መደበኛው ጦር በመጠኑ ወደ ኋላ፣ እንዲሁም የመፈንቅለ መንግስት አራማጁ አርኤስፒ ወደ ጦር ሰፈሩ መመለሱን ነው የሚያሳየው። ይህም የሁለቱ ተቀናቃኞች ፍጥጫ በከተማይቱ ነዋሪዎች ላይ ተጽዕኖ አያሳርፍም ማለት ነው። ይሁንና በወቅቱ በተረጋጋ ሁኔታ ላይ አይደለም የምንገኘው። የቡርኪና ፋሶ ሲቪል ማህበረሰብ ተወካዮችም በሀገሪቱ አዲስ ሁከት እንደገና እንዳይነሳ ማስጠንቀቃቸው አልቀረም። የቀድሞው ፕሬዚደንት ብሌዝ ካምፓወሬ ህገ መንግስቱን በማስቀየር ለአምስተኛ የስልጣን ዘመን ለመወዳደር ባለፈው አመት በሞከሩበት ጊዜ በተቀሰቀሰው የህዝብ አመጽ ላይ ወሳኝ ሚና የተጫወተው ባሌ ሲትዋያ የተባለው የሲቪል ማህበረሰብ ንቅናቄ መስራችና የራፕ ሙዚቃ አቀንቃኝ ስሞኪ በተፈንቅለ መንግስት ወቅቱ መደበቅ ተገዶ እንደነበር በማመልከት በቀድሞው ፕሬዚዳንት ብሌስ ካምፓወሬ የዴሞክራሲና መሻሻል ኮንግረስ ፓርቲ በምህፃሩ በሲዲፒ ላይ ብርቱ ወቀሳ ሰንዝሯል። ሲዲፒ ሚሊሻዎችን ያስታጥቃል። አንድ የሲዲፒ አባል ከሶስት ሰዓት በፊት በአስራ አንደኛው ና በአስራ ሁለተኛው የከተማይቱ ሰፈሮች ሀምሳ ቆንጭራዎች ገዝቶ ለወጣቶች አከፋፍሏል። በሀገሪቱ ሁከት እንዲስፋፋ ብዙ ገንዘብ ሰጥቷቸዋል። በቡርኪና ፋሶ መዲና ዋጋዱጉ የሚገኝ አንድ ሌላ የወጣቶች ድርጅትም ተመሳሳይ ሁኔታ መታዘቡን ለዶይቸ ቬለ ገልጿል። ጀርመናዊው የአፍሪቃ ጉዳይ ፖለቲካ አጥኚ ፕሮፌሰር አሌግዛንደር ሽትሮ በወቅቱ በምህጻሩ አርኤስፒ ከተባለው ከፕሬዝደንታዊው ዘብ አኳያ ገላጋይ ሀሳብ የመድረስ ፍላጎት መኖሩን ጠቁመዋል። የቡርኪና ፋሶ መፈንቅለ መንግስት መሪ የጄኔራል ዥልበር ዲየንዴራ ዓላማ የአርኤስፒና የቀድሞ ፕሬዝደንት ብሌዝ ካምፓወሬ ደጋፊዎች ወደፊት በሀገሪቱ በሚመሰረተው መንግስት ውስጥ ስልጣኑን በአጠቃላይ እንዳያጡ ማከላከል መሆኑን ፕሮፌሰር አሌክዛንደር ሽትሮ ይናገራሉ። ጀነራል ዴንድሬ እስካሁን የራሳቸውን ጥቅም ለማስጠበቅ ነው በመሞከር ላይ ያሉት። እርግጥ ዴንድሬ ስልጣኑን ለሲቪሉ መንግስት መልሰው ለመስጠት ዝግጁ መሆናቸውን ነው የገለጹት። ይህንን የሚያደርጉት ግን ሲቪሉ መንግስት ዋነኞቹን ጥያቄዎች የሚያከብር እስከሆነ ድረስ ብቻ ነው። ጀነራል ጊልበር ዲንዴሬ ግን ለዶይቸ ቬለ በሰጡት ቃለ ምልልስ ላይ የሽትሮን አባባል አጣጥለውታል። አይደለም እኛ የማንም ቡድን የጦር ክንፍ አይደለንም። ከተወሰኑ ከቀድሞ የተቃዋሚ ቡድኖች አባላት ጋር ግንኙነት እንዳለን ሁሉ ከቀድሞ መንግስት አባላትም ጋር ግንኙነት አለን። የኛ ዓላማ ከስልጣን አለማጣት ጋር የሚገናኝ አይደለም። ይሁንና ፕሮፌሰር አሌግዛንደር ሽትሮ የጀነራል ጀልበር ዲንዴራ አባባል አሁንም ተጠራጥረውታል። ኢትስ ፕሪቲ ክሊር ፖለቲካ ሚሊታሪ ኢኮኖሚክ በቀድሞ ፕሬዚዳንት ኮምፓውር አገዛዝ ወቅት በፖለቲካው በጦሩና በኢኮኖሚው መስክ የነበረው አሰራር በጣም የተሳሰረ ስለነበር ምሕረት እንዲደረግ ወይም የሲዲፒ ፖለቲከኞች ቢያንስ ወደፊትም ስልጣን እንዲያገኙ የሚፈልጉ ብዙ ጥቅማቸው የተነኩ ወገኖች አሁንም አሉ። በዚሁ አኳያ አርኤስፒ የቀድሞው የሲዲፒ ፓርቲ ካድሬዎች በሀገሪቱ በሚካሄደው ፕሬዝደንታዊ ምርጫ ላይ በእጩነት መወዳደር እንዲፈቀድላቸው ጠይቋል። የሽግግሩ መንግስት ከጥቂት ወራት በፊት ባወጣው የምርጫ ህግ መሰረት ግን የሲዲፒ ፓርቲ ካድሬዎችን ከምርጫው አግዷል። ሆኖም አሁን እንደተሰማው ሲዲፒ በዚሁ ጉዳይ ላይ የሽምግልናውን ሚና ከተጫወተው የአካባቢ ድርጅት ኤኮዋስና ከሽግግሩ መንግስት ጋር ይፋ ባልሆነ መንገድ ድርድር እያካሄደ ነው። ይሁንና ይኸው ድርድር ከህዝቡና ከሌሎች ፓርቲዎች በኩል ከፍተኛ ተቃውሞ ገጥሞታል። ለፕሬዝደንታዊው ምርጫ በእጩነት የቀረቡት ወይዘሮ ሳራ ሴሬሜ እንደሚሉት የቀድሞው የሲዲፒ ፓርቲ አባላት በመንግስት ንብረት ራሳቸውን አበልጽገዋል። በሲዲፒ ውስጥ በመፈንቅለ መንግስቱ የተሳተፉ ወይም ቢያንስ ለብዙዎች ሞትና በሀገራችንም ላይ ብዙ ጉዳት ላደረሰው አመፅ ተጠያቂ የሆኑ ጠንሳሾች አሉ። ስለዚህ ለዚህ ሁሉ ስህተታቸው ኃላፊነት መውሰድ አለባቸው። ፓርቲው ህግ የጣሱ አባላቱን ለምርጫ በእጩነት ማቅረብ የለበትም። personne ይሁንና፣ ከስልጣን የተወገዱት የቀድሞ ፕሬዚደንት ብሌስ ካምፓወሪ ፓርቲ ሲዲፒ ይህንን አባባል ሐሰት ሲል አስተባብሎታል። እንደ ሲዲፒ አመለካከት የእጩዎችን ጥያቄ በተመለከተ ውሳኔው የኤኮዋስ ሸምጋዮች መሆን እንዳለበት የሲዲፒ ከፍተኛ ተወካይ አቺሌ ታብዞባ አመልክተዋል። አችሌ ታብዞባ እንደሚሉት የመፈንቅለ መንግስት አራማጆቹ ስልጣኑን በሚሼል ካፋንዶ ለሚመራው የሽግግር መንግስት በማስረከብ የኤኮዋስን ውሳኔ እንዳከበሩ ሁሉ ኤኮዋስም የሲዲፒን ጥያቄ ማክበር ይገባዋል። የቀድሞ ገዢ ፓርቲ ካድሬዎች ከፕሬዚደንታዊው ምርጫ በእጩነት መታገዳቸውን እየነቀፉትና የኤኮዋስ ድጋፍ እንደማይለያቸው ተስፋቸውን የገለጹት አቺሌ ታብዞባ እንደሚሉት ሁለተኛው ወሳኝ ጥያቄ ደግሞ አብዛኛው ሕዝብ እንደጠየቀው የፕሬዝደንታዊው ዘብ ጓድ አርኤስፒ መበተንን ይመለከታል። ይኸው ጥያቄ የመፈንቅለ መንግስት አራማጆቹ እንደሚሉት ሊወሰን የሚገባው ከምርጫ በኋላ በሚቋቋመው አዲስ መንግስት መሆን አለበት። በዚያም ሆነ በዚህ ግን በምስራቅ ቡርኪና ፋሶ የሚንቀሳቀሰውና ቡርማ በሚል መጠሪያ የሚታወቀው የሲቪል ማህበረሰብ እንደሚገምተው በምህፃሩ አርኤስፒ የሚባለው የፕሬዝደንታዊው ዘብ ጓድ ህልውና ወደፊትም ለሀገሪቱ አደገኛ ሁኔታ መፍጠሩ አይቀርም። አርኤስፒ እስካለ ድረስ ዲሞክራሲያዊ ተቋማት ስጋት እንደተደቀነባቸው ይቆያሉ። ይህም የሚያሳየው የቡርኪና ፋሶ ቀውስ ገና አለማብቃቱን ነው።